ሰላማዊት ፈለቀ የስድስት ዓመት ልጅ እያለች የተወለደችባትን ከተማ አዲስ አበባን ትታ በወቅቱ ቤተሰቦቿ በነበራቸው የፖለቲካ አመለካከት ምክንያት ወደ ኬንያ ናይሮቢ ሲሰደዱ አብራቸው ሄደች። ካደገችበት ባህል ወደ ተለየው የስደት ህይወት፣ ቤተሰቦቿ ኑሮን ከዜሮ ጀምሮ ሲኖሩ እሷም ትምህርት ቤት ገባች። የስደት ህይወት ቀላል ባይሆንም ቤተሰቦቿን በአቅሟ በማገዝ ከአራት ዓመት ከስምንት ወራት ቆይታ በኋላ አውስትራሊያ ፐርስ ኑሯቸውን አደረጉ። በአውስትራሊያ የሁለተኛ ደረጃ ትምህርቷን የጀመረችው ሰላማዊት የባችለር ዲግሪ በነርሲንግ ያጠናቀቀች ሲሆን ዶክተር ለመሆን ያላትን ፍላጎት ለማሳካት የመግቢያ ፈተና ለመውሰድ በዝግጅት ላይ ትገኛለች። ለራሷ ስኬታማ ህይወት እንዲኖራት ከምታደርገው ጥረት በተጨማሪ በስደት ያሉ ወገኖቿን ለማገዝ በአፍሪካ ኮሚኒቲ ውስጥ የህዝብ ግንኙነት ሰራተኛ ሆና ትንቀሳቀሳለች። በስደት ህይወት ውስጥ የነበሯትን የህይወት ውጣ ውረዶችና የወደፊት ህይወቷን ህልሞች ታጫውተናለች። የተወለድኩት አዲስ አበባ ውስጥ ሆኖ ጥቁር አንበሳ ሆስፒታል እና ላንቻ ነበር የምንኖረው በቅሎ ቤት አካባቢ ማለት ነው። እና እኔ እንግዲህ ታላቅ ነኝ ወንድም ደግሞ አለኝ። እሱ ደግሞ ሀያ አምስት አመቱ ነው። እና በቃ ሁለታችን ምንለኛ ቤተሰብ ግን፣ እናትና አባቴ ሰፋ ያለ ቤተሰብ ነው ያላቸው። እና አባቴ ያው ሁለት ወንድም አለው፣ ሶስት እህቶች አሉት እናቴ ደግሞ እሷም ሶስት ወንድም አላት እና ሁለት እህት። በቃ የተባረከ ቤተሰብ ነው። እና አምሬ ላኪ እነዚ ቤተሰብ ውስጥ መወለዴ እና የተከበሩ ቤተሰብ ናቸው። ከነሱም እነሱንም ለማኩራት ያው ብዙ ነገር እንትን ጥር ያለው ማለት ይቻላል። ኢትዮጵያ ተመሬ የነበረ ኪዱንም አል ነበር የአያቴ ትምህርት ቤት ነው የነበረው። የእናቴ አባት ማለት ነው፣ ቅድም ቅድም አያት ማለት ነው። እና እዛ ትንሽ ተምሬ ነበረ። ያው የቤተሰብ ስለነበረ እዛ ነው በደንብ ያደግኩት። አማርኛዬንም የተማርኩት ያጠነከርኩት በዛው ነበር። እና ኢትዮጵያ አንድ ሶስት ዓመት ተምሬያለሁ። ይሄ ስም ምን ነበር? ይቅርታ አድርግልኝ። እና በጣም ድሮ ነው የነበረው። ከእንትን ወጣ ብሎ ነው ከከርቸሌ እስር ቤት ውስጥ ወደ ውስጥ ገባ ብሎ ነው የነበረው። ከዛ ወደ ኬንያ ሄድን እና እዛ ነው ኪሊማኒ ፕራይማሪ ስኩል ነው የተማርኩት፣ በልጅነት እንግዲህ በዚህ አይነት አጋጣሚ ተጨንቆ እንትን ሲል እነሱም ትምህርት ቤት አስገቡኝ። አባቴን በጣም ጥሩ ነበረ። ያው እኛም ናይሮቢ ኬንያ ውስጥ እንድንሆን ማለት ነው፣ ካኩማ እንዳንሄድ እና እዛው ትምህርት ቤት አስገቡን። ኪሊማኒ ፕራይማሪ ስኩል እንግሊዘኛ ተማርክ ስዋሂሊም ተማርኩኝ። እና በቃ አላሪ አዳፕት ታደረጋለ ከላይፍ ስታይሉ ጋር እና እናቴንም ረዳት ነበር። እሷ እንጃ ረተጋግር ነበረ፣ ቤተክርስቲያን ትሸጥ ነበር እና እላላክ ነበር ወደ ጋዝ ለመግዛት ሄድ ነበር በቃ እና ርቀቱ ወደ አንድ አርባ አምስት ደቂቃ ይሆናል። ከቤታችን ወደ ውቹሚ አካባቢ ነበር የምንኖረው እና በጣም ያስፈራ ነበር። ግን እኔ ትንሽ ደፋ ነኝ፣ ፍርሃት ፍርሀት የለኝም እስከ ቤት ስለምተማመን እና በቃ እናት እና አባቴን ለመርዳት ብዬ በጥንካሬ እላላካቸው ነበር። እና ትምህርት ላይም ጎብዤ ያው ከህብረተሰብ ጋር ቤተክርስቲያን እንሄዳለን እና በቃ ያለው ህብረተሰብ ኬንያ ውስጥ በጣም ደስ የሚል ነበረ። እና ትምህርቴንም አጠነከርኩኝ። ያው አባቴም ሮጠ ፕሮሰስ እንትን ለማለት ሌላውንም ይረዳ ነበረ እና በቃ እሱን በማየት እሱን ለማክራት ያው በሀሳብ ደረጃ እንረዳዳለን። እና በቃ እንደዚህ እያልን ወደ አራት አመት ከስምንት ወር ቆየን ኬንያ ውስጥ። ገብር ሲፈጥ ወደ ፐርስ አውስትራሊያ ፕሮሰሳችን ተሳካልን። የራስን ወገን እንደዛ ተሰቃይቶ ስታይ ቤተሰብ ተበታት ነው ያው ኬንያ ደግሞ ችግር ነው። ፖሊስ በቃ ትንሽ ለየት ብሎ ጠቆር ያሉ እንደኛ ሲያይ ይህ ትንሽ ቀላየ ማለት እንትን አለን እና ባህሪያችን ደግሞ የተለየ ነው ያው እነሱም በጉቦ በገንዘብ በቃ እና እናቴም አንድ ጊዜ ወጣ ብላ ነበር። እሷ በጣም ቀይ ነች እና ሱቅ ደርሼ ልምጣ ብላ ትሄዳለች መንገድ ላይ እና ፖሊሶች ይይዟታል ያው ቀላ ስላለች ትንሽ ለየት ያለች ነች እና ከዛ ያስሯታል እና ይዘዋት ወደ ፖሊስ ስቴሽን ይሄዳሉ እና አሁን በቃ በጣም ተደነጋገጥ እና አሁን በዚህ የተነሳ ፍርሃት አለ ወጥቶ በሰላም ለመግባት እና ለመሄድ እነዛው ደግሞ ያው ኬንያኖችም እነሱም የራሳቸው እንትን አለ ራግል አለ እና ችግር ነው ብቻ በሰላም ገብቶ ለማውጣት እና እዛም ለመኖር ያው አንድ ክፍል ቤት ውስጥ ነው የነበር ነው። እግዚአብሔር ይመስገን፣ እኛ እግዚአብሔር ብቻ ጠብቆናል። ህብረተሰቡም በጣም ረዳት ህብረተሰብ ነው የነበረው፣ ግን ትራንዚሽን ታረጋል። በልጅነት ደግሞ ትንሽ ለየት ይላል። ለምን ብዙ እንትን የምትለው ከልጆች ጋር ለመጫወት ምን ለማለት ነበር። ግን እኔ ያው እናትና አባቴ ጋር በጣም ቀረቤታ አለኝ እና እነሱ ሲጨነቁ ስለማልወድ በቃ ለእኔም ቢከብደኝ ኬንያ ውስጥ ሆኜ በማየው ለነሱ ለእነሱ ለማበረታታት ምንም ለማበረታታት ብዬ አንዳንድ ነገር በቃ ችላ ብለህ ትተዋለህ ግን ቀላል አልነበረም። ኬንያ የቆያችሁበት አራት ዓመት ከስምንት ወር ጊዜ አብቅቶ ወደ አውስትራሊያ መምጣታችሁን ስታውቁ የነበረው ስሜት ምን ይመስል ነበር? ወደዚህ ለመምጣት ስናውቅ በጣም ደስ ብሎኝ ነበረ። በቃ የነበረው ደስታ እንዴት ብዬ ልንገርህ? በቃ አሁን አዲስ ላይፍ ይጀምራል እና ይሄ ሁሉ ስቃይ እንግዲህ ከንቱ አልነበረም ብዬ በጣም ደስ አለኝ እና የደስታው ደግሞ እናትና አባቴ እንደዛ ደስ ብሏቸው ሳያቸው፣ በተለይ አባቴ በጣም ደክሟል፣ በጣም በጣም እጅግ ደክሟል። በቃ አይ ኩድ ወይት ጌት ሄር እና እዚህ ስንደርስ ያው መንግስት ደግሞ የአውስትራሊያ መንግስት በጣም ደግ ደግ ደግ እጅግ ደግ መንግስት ነው እና ወደዚህ ስንመጣ ያው ቤተሰብ ቀን የሆነች ሴትዮ ነበረች፣ ሜይ ትባላለች እና ሜይ በጣም በቃ እንደ ቤተሰብ ነው የነበረችው። አኮሜዴት አደረገችን፣ ችውር ወሰደችን፣ ፈርስ አንዳንድ ቦታዎች አሳየችን፣ መኪናም ገዛን እና እኔ ደግሞ ወደ ትምህርት ለመግባት በጣም እንትን ብዬ ነበር ደስ ብሎ ነበረ። እና በቃ አሁን እኔ ጠበቃ ነው መሆን የምፈልገው ምናምን ብዬ በቃ ስንመጣ እዚህ በጣም እንደው ሴፍ መንገድ ራሱ በአየር ላይ ሁሉም ሰላም ነበረ። እና እዚህ ስንደርስ አንዳንድ የምናውቃቸው ሰዎች ነበሩ ከኬንያ አብረን ነበር የመጣ ነው። እነዚህ ላይፍ አብረን መሰረትን። ከዛ ወደ ትምህርት ቤት ገባን። እኔ ደግሞ የሄድኩት ፐርት ሞረን ሀይ ስኩል ነው። እሱ ብያከ ውስጥ ነው፣ ፐርት ከፕሪንሰስ ማርግሬት ሆስፒታል አጠገብ እና እዛ ከብዙ ዩሮፒያኖች፣ ከአረቦች ጋር፣ ከኬንያዎች ጋር ከሌላም ሀገር ካሉት የተፈናቀሉት ማለት ነው አብረን ትምህርት ጀመርን። እና ደግነቱን እንግሊዝኛ ማውራት ስለጀመርኩ ኬንያ ውስጥ ራሱ አልከበደኝም ትራንዚሽኑ ግን የከበደኝ በቃ እንዴት ነው፣ የእኛ ህብረተሰብ ከሰው ጋር ነው የምታድገው፣ ጎረቤት አለ። እዚህ ስመጣ ትንሽ ከበደኝ፣ ጎረቤት አንገናኘም። ያው ሲገቡና ሲሄዱ ብቻ ነው የምታየው። እና ለሶስት አመት ሙሉ ትንሽ አይምሮ ላይ ከበደኝ። ግን በቃ ያው ስራ ለጀመር ብዬ ከሁለት አመት በኋላ ወደ ስራ ገባሁኝ። መጀመሪያ ስራ የገባሁት ደግሞ ሬድ ሩስታ ነው የነበረው እና ያው እንግዲህ ከኮሚኒኬሽን ያስፈልጋል ክስሎቃት ለማውራት ኮንፊደንስ ምናምን እና እስኪ ቆይ ልሞክር ብዬ ሬድ ውስጥ ተጀመርኩ እና አንድ ሁለት አመት ሰራሁኝ እዛ እና ሃይ ስኩል ጨረስኩኝ። ሃይ ስኩል ደግሞ ያው የህግ ጉዳይ ስለምወድ ፖለቲክስ እና ልግ ስታዲዝ በጣም አጥብቅ የነበረ ያስኩት እና አንዳንድ ኤክስፔሪንስ ተሰጠኝ። ሀመድ ዋሽንግተን ሎውፈርም የሚባል ሳንት ጆርጅ ስቴሪስ ላይ የነበረው እና ከዛ ሀይ ስኩል ከጨረስኩኝ በኋላ ቤተሰብ ምንድነው አላማሽ ብሎ ጠየቁኝ። እና እኔ ጠበቃ ነው መሆን የምፈልገው የሁመን ራይት መጠበቅ ፈልጋለሁ አልኩኝ። እና ቤተሰብ ደግሞ ትንሽ አሳሰባቸው። አሁን ይሄንን አጥንተሽ ስራ በኋላ ችግር ቢፈጥርብሽ ምን ታደርጊያለሽ ብለው ትንሽ እንትን አሉኝ። እና አስራ ስምንት አመቴ ሊሆን ሲል ወደ ኢትዮጵያ ሄድኩኝ ከእናቴና ከወንድሜ ጋር ያው እዛም ልደቴን አከበርኩኝ። እና አያቴም አክስቶችም አጎቶችም ሜይቢ ለምን እንትን አታረጊም ፋርማሲ ወይም ነርስ ወይም ዶክተር ለመሆን እስኪ አስቢበት አሉኝ እና ኦልሬዲ ሕግ ለማጥናት ሬጅስተር አድርጌ ነበረ እና አሰብኩበት እና እውነታቸውን ነው አልኩኝ። ሕክምና እንግዲህ ያው በዓለም ሁሉ ብሄድ ሕክምና ሕክምና ነው፣ ምንም የሚቀይረው ነገር የለም። ግን የአንድ ሀገር ኮንስቲትዩሽን እና ሕጉን ስታጠና ለዛው ላለህበት ብቻ ነው የሚሆነው እና በኋላ ጊዜም ከተማርኩኝ በኋላ እንዳይቃጠል ብዬ በቃ እስቲ ቆይ ላስብበት ብዬ ጸለይኩበትና አይ በቃ መንገድ ልቀይር አልኩኝ። ግን እስቲ በቃ ነርስ ልሆንና ለሞክረው ከተሳካ ወል በጣም አሪፍ ፋርማሲ ወይም ዶክተር ለመሆን አስባለሁ ብዬ ተመለስኩኝና አፕላይ አረግኩኝ። ኤሲዩ ና ከርትን አፕላይ አረግኩኝ። ሁለቱም አክሴፕት አረጉኝ። ግን ከርትን ከስድስት ወር በኋላ ነው በቃ ሞልቷል አለምና ጊዜ ማቃጠል ስለማልፈልግ በቃ ኢሲዩ ገባሁኝ። ኢሲዩ ጀመርኩኝ። ከዛ ነዛ ደግሞ ፓርትነርሽፕ ነበራቸው ኦፈር የሚያደርጉት እና ለተቻዝ ጋር ሆስፒታል ፓርትነርሽፕ አፕላይ አደረኩኝ እና ኢንተርቪው ተጠራሁኝ አለፍኩኝ። እና በቃ በፈለግሽበት ክምና ወርድ ሆስፒታል ውስጥ መምረጥ ያለሽ ዜግሽን እስከምጨርሽ እና ይሄኛውን ፕሪቪሌጅ ለሁሉም አይደለም፣ በተመደብክበት ብቻ ነው መሄድ የምችለው። እና በጣም ደስ ያለኝ ከዛ ሲቆይ ትንሽ ምልስ አልኩኝ እና በቃ በዚህ ሕክምና ስለጀመርኩኝ አትሊስት ፓቶሎጂ ውስጥ ልግባ ብዬ ያው ደም መውሰድ፣ ስፔስን ኦርጋናይዝ ማድረግ፣ ዌስትን ዳያግኖስቲክ ፓቶሎጂ ስራ ተሰጠኝ እና እሱን ካዥል እየሰራ ሁኝ ፉልታይም እማር ነበረ እኞ ማክሰኞ ዩን እየሄድኩኝ፣ ሮብ ሐሙስ እና ዊኬንድ ሰራ ነበረ እና ከሁለቱ ጋር አብሮ አጠነከረኝ በአይምሮ ደረጃ እና በቃ አይምሮ እየሰፋሁኝ አሰብኩበት እና ይህማን እዛውም እንኳን ደጋረኩኝ እንኳን ሰማሁኝ ቤተሰቤን፣ ይህም ለሀገር የሚሆን ነው ብዬ በቃ ቀጠልኩበት። ዲግሪንም ጨረስኩኝ፣ በጣም በጥሩ ማርክ አልፌ ደስ አለኝ። ቤተሰቤም ትልቅ ግራጁዌሽን ድግስ ደገሱ በሁለት ሺ አስራ ሶስት ማለት ነው። እና ወደ ሶስት አራት መቶ ሰው ተጠርቶ በክብር ቄሶችን ከሜልበርን መጥተው ሀይለኛ ድግስ ተደገሰ እና ለሌላም ራእይ ሆነ እና ከዛ በኋላ ብዙ ልጆች ወደ ትምህርት ሄደው ግራጁዌት አድርገውና እና ኤግዛምፕል በር ከፍቷል እና ከዛ በኋላ ግራጁዌሽን ፕሮግራም ስራ ወርክ ኤክስፒሪየንስ አልጨርስ ተሰጠኝ ከቤንትሌ ሆስፒታል ና ሮያል ፐርስ እና ያ ደግሞ ለአንድ አመት ያው የሱፐርቫይዝ እያደረጉ ይረዱሃል እና እሱንም ኦፖርቹኒቲ ያገኘሁኝ ወደ ስራ ዓለም ገባሁኝ። ዛሬ የምትሰሪው ተምረሽ ያጠናቅቅሽውን የህክምና ትምህርት ከመማሪሽ በፊት የህግ ትምህርት መማር ፈልጋለው ተመዝግቤ ሁሉ ነበር ብለሽናል። እና እስቲ ለምን ነበር ህግ መማር ፈልገሽ የነበረው? ምክንያቶች ነበሩኝ። ያው ምክንያቴ የሰው ራይት ነከ አልወድም። እና ብዙ መንገዶች አሉ የሰው ልጅን ለመርዳት በዓለም ላይ እንግዲህ ያው ችግር ይኖራል በስነ ስርዓት መሰረትና እና መንገድ ከሄድ የሚፈታ ጉዳይ አለ እና በቃ ለሰው ድምፅ መሆን ነበር የፈለግኩት። አትሊስት በዛ ብዙ ነገር መሆን ይቻላል ብዬ ነው። ግን ሳስበው ደግሞ ሌላም ሌላም መንገድ አለ እና እግዚአብሔር ከፈቀደ በኋላ ይሆናል። ግን ኦፕን ማይንድ ነው የነበርኩት። በዚህ መንገድ ብቻ አላስብም። ሁል ጊዜ ሌላም ካለ በሌላም መሞከር ይቻላል። አዝኜ ነበር ግን ያው በዚጋ ቤት ስለተማመንኩኝ ምንም አልሆንም ብዬ ቀጠልኩበት እና ለሰው ድምፅ እንደሆን ብዬ ነበር ያሰብኩት። በጠበቃ ከሆንኩኝ ጃጅ ለመሆን ድረስ ያክል ማለት ነው። ወደ አንድ አመት ከብዶ የነበረ ግን ያው ነርሲንግ ዲግሪን ስጀምር እ ይሄማ በቃ የምወደው ነገር አይደል ሳይንስን በጣም ወድ ነበር እና ኤቪደንስ ቤስ ፕራክቲስ በጣም ወድ ነበር እና በቃ በሂደት እየሄድኩኝ ሳየው እና ሆስፒታል ደግሞ ስገባ ያ ከሆስፒታል ጋር ደግሞ ህግም አለ በመሰረቱ መሄድ አለብህ፣ አለበዚያ ሌላ ችግር ነው የሚኖረው እና ስቲል ህግም ነበረ በህክምና ውስጥ ይሄማ በጣም ይመቻል አልኩኝ። ነዛም በሁለት መንገድም ሆኖ እና ደስ አለኝ። ምንም እንትን አላልኩበትም። ትንሽ የጸጸቀኝ እንትን ካልኩኝ በኋላ ነው። ስራ ላይ ትንሽ ተጎድጄ ነበር እና ትንሽ ቅር አለኝ። ሜቢ እንግዲህ ያው በዚህ ካልቀጠልኩኝ አልጎዳም ነበር አልኩኝ፣ ግን ለፈተና ነው ብዬ ራስን አረጋጋሁኝ። የኛ ስራ ደግሞ ቀላል አይደለም። በጣም ዩው ፋስት ፔስድ የሆነ ሰርጂካል ወርድ ላይ ሲሰራ ብዙ ነገር ነው የሚያጋጥመ እና በጣም ፕሬሽር አለ። ከትምህርት ቤት ከወጣሽ በኋላ የመጀመሪያ ስራሽን የተጀመረሽ? ያው በሙያዬ እንትን ፓርትነርሽፕ አገኘሁ ፕሮግራም ነው የሚባለው። ቤንትሊ ሆስፒታል ያው ኮምፕሬሄንሲቭ ነበረ። ለስድስት ወር ጀነራልና ሰርጂካል ኤክስፔሪንስ አረኩኝ። ያው ስትሮክ ሪሃብ ከሮያል ፐርስ የሚመጡት አሁን የመኪና አክሲደንት ያላቸው ወይም በቃ በሀይለኛ ትሮማ ኤክስፒሪየንስ ያደረጉት ወደኛ ይመጣሉ። ያው እብጠት እንዲቀንስ እነሱም እንዲረጋጉ፣ ካውንስሊንግ ሴሽን እንድንጀምር ወደ ሮያል ፈካ ሳይሄዱ በፊት ያንን ኦርጋናይዝ እናደረግ ነበር። ከዛ ደግሞ ያው መንካፌል ሳካሪቲ ደግሞ ዶቴሽን ነበረኝ ለአዛውንቱም ለወጣቱም፣ እና አንድ አመት ጨረስኩኝ። ያንን ከጨረስኩኝ በኋላ ግራጁዌት አረግኩኝ። የግራጁዌት ፕሮግራም በኋላ ከዛ እስኪ ልቀጥል ብዬ ፖስት ግራጁዌት ስታዲ ደግሞ ጀመርኩኝ ከኖትርዳም ዩኒቨርሲቲ። ያንን ደግሞ በክሊኒካል ነርሴ እንዳጠነክር እውቀትና ስራ እንዲያመቸኝ ብዬ አንድ አመት እሱን ጨረስኩኝ እዛው እየሰራ ማለት ነው። እና ግራጁዌት አደረኩኝ እሱንም። ከዛ ስቆይ በስራና በሙያዬ በተለያየ ቦታ ለስራ ብዬ ወደ ሰቻልሳ ሆስፒታል ልመለስ አልኩኝ። ለምን ትንሽ ቀለለብኝ ስራውና ትንሽ አልፈተነኝም። እና ሲሄጄ የኔንም እውቀትና ኤክስፒሪየንስ ለማጠንከር ብዬ ሌላ ቦታ አፕላይ አረኩኝ። ከዛ ሰርጂካል ወርድ ስፔሻል ጋር እና ሆስፒታል ኢኤንቲ ኦፕቶሞሎጂ እና ፕላስቲክስ አፕላይ አረኩኝ። ስራውን አገኘሁኝ እና ጀመርኩኝ እነሱ ጋር እና በጣም ከባድ ነበር ስራው፣ ግን ብዙ ተማርኩኝ። ያው የፐርሰናል ሪሌሽንሽፕ ኢንተርፐርሽናል ሪሌሽንሽፕ ቴራፒዲክ ሪሌሽንሽፕ ከፔሽንት ጋር ከዶክተሮች ጋር ብዙ መሰረትኩኝ እና እውቀቴ ጠነከር እና በጣም ወደድኩ፣ ደስ አለኝ። ይሄማ እንኳን በዚህ ቀጥዬ እንኳን ቤተሰብን ሰምቼ ቀጠልኩኝ አልኩኝ እና በቃ በጣም ቢዚ ሆነብን የዛን ጊዜ እና የፔሽንት ሬሽዮ ትክክል አልነበረም። ሶ ወደ ሁለት ሺህ አስራ ስድስት ተጎዳሁኝ ፔሽንት ትራንስፈርስ አደረግ ቀኝ እጀን ተጎዳሁኝ እና በቃ ከዛ በኋላ አዘንኩኝ እና በኛ ፊልድ ደግሞ ከተጎዳሁ በኋላ በቃ ማንም አይፈልግህም፣ ትረሳለህ። እና ቡሊንግ ነበረ ስራ ላይ እና ያንን አሳልፍቼ ከዛ የዛን ጊዜ ጠበቃ መሆን ነበር ብዬ ያ ሀሳብ መጣብኝ እና አዘንኩኝ። እና ምንም ችግር የለም ሰላም አይዞሽ አልኩኝ፣ ሁሉም ምክንያት አለው ብዬ ያው ከጠበቆች ጋም ለኬሴንትን ስል ነበር እና የእነሱን ስራ ሳይ አይ፣ እግዚአብሔር ደግ አርግሃል ላልኩኝ እንኳን ለሌላ መንገድ ወሰድከኝ። ለምን የነሱን ስራ ሳይ ያው የኤቲክስ ኮንዳክት አለና፣ እኔ ምንም ምንም ኬስ ቢሆን የሰውን መሰረትና የሰውን ስሜት መጠበቅ አለብህ ለገንዘብና ለፕሮፌሽኑ ብቻ አይደለም እና በሱ ደግሞ መልሻ ያየሁኝ ጠበቆችን እንዴት እንደሚሰሩ እና ይሄማ ለእኔ አይመችን ብዬ በደንብ ተረዳሁ። ከዛም በኋላ ያው ታከምኩኝ፣ ሰርጀሪ ያረኩኝ፣ ዳንኩኝ። ከዛ እስቲ ቆይ ብዬ ደግሞ ላጠንክር ወደ ሌላ ቦታ ሊሄድ ብዬ ኤጀንሲ ጀመርኩኝ። ኤጀንሲ ስራ የተለያየ ቦታ ነው የሚልኩ እና ብዙ ኤክስፒሪየንስ ስለነበረኝ በቃ በዳብሊኤ ፕራይቬት፣ ፐብሊክ፣ ሜንታል ሄልት፣ ሰርጂካል ካርዲዮሎጂ ሁሉ ጋር ሄድኩኝ እና በፈለግኩበት ሰዓት እሄድ ነበር። በደንብ አድርጌ ያጠነከርኩኝ እና እስቲ ቆይ አሁን በቃ ስለምን ዶክተር አንሆንም? ነው ይሄ ሁሉ ገንብቼ ጊዜን አላጋጥንም ብዬ ዶክተር ለመሆን ደግሞ ዓላማ የጀመረ ማለት ነው። ቆይ እሱን እያረኩኝ ያው ኢትዮጵያ ውስጥ የግላኮማ ቻኮማ ይሄ የአይን ብዙ ችግር አለ እና እኔም በልጅነት ሳድግ እዚህ ስመጣ አይኔን በጣም ያመኝ ነበረ እና ፕሮፌሰር ሪቻርድ የሚባል ዶክተር ሰንት ጆን ኦፍ ጎድ አይቼ ነበር እና አዳነኝ እና የዛን ጊዜ የነበረኝ ደስታ በቃ አሁን በደንብ ማንበብ እችላለሁ አይኔን ሳያመኝ ብዬ ደስ ብሎኝ ነበር እና እሱን አስታወስኩኝ። አንድ ቀን ቁጭ ብዬ ሳስብ እና እኔ ኦፕቶሞሎጂስት መሆን ደስ ይለኛል አልኩኝ። እና ከዛም በኋላ ላይ ላይንዝ አይ ኢንስቲቱት ኔርላንድስ ከቻሊዝ አጠገብ ነው። አሁንም እዛ አመለከትኩኝ እና አክሴፕት አደረጉኝ። ከዛ ወደ አንድ አመት ከግማሽ ስራ ጀመርኩኝ የአይን ህክምና። በፊትም ትንሽ ባክራውንድ ነበረኝ፣ ወደ አምስት ኦፕቶሞሎጂስት ጋር ሰርቼ ነበረ። እና እዛ ደግሞ በጣም ወደድኩት። እና ይሄማ በጣም አሪፍ አልኩኝ። እና አትሊስት ሪሌሽንሽፕ ከዶክተሮች ጋር አጠነክራለሁ በኋላ ወደ ኢትዮጵያ ከሄድኩኝ የአይን ህክምና ሆስፒታል መክፈት ይቻላል ከነሱ ጋር ሪሌሽንሽፕ ከመሰረትኩኝ በኋላ ማለት ነው ብዬ እዛ ሄድኩኝ ወደ ሁለት ሺ አስራ ስምንት እና አሁን ሁለት ሺ አስራ ዘጠኝ ደግሞ ያው ኮቪድ መጣ፣ ማርች ሁለት ትንቲ ትንቲ ማለት ነው እና ያው ወደ አምስት መቶ ስድስት መቶ ክላይንት ነው ያለን እና ብዙ ነገር ያው ዘጉት ክሊኒኮችን እና አብዛኞችን ስቱድ ዳውን ሆንን። ሶ በቃ ይሄ ያጋጣሚ እንግዲህ ጥሩ ነው ብዬ እንትን አልኩኝ። ወደ ጥናት የልሂድ እና ለኤግዛም ፕሪፔር ላርግ አልኩኝ። ኤግዛሙ ደግሞ ግራጁዌት ሜዲካል ኤንትሪ ነው ጋምሳ ነው የሚባለው። እና ጊዜ ሰጠኝ ለጥናት ማለት ነው። እና ቆይ ይሄንን እያደረኩኝ ለምን አላስተምርም? ብዙ ኤክስፒሪየንስ አይቻለው ተምር ያለው እና ያለኝን እውቀት እስቲ ላስተምር ብዬ ወደ ማስተማር ደግሞ ጀመርኩኝ። የማስተምረው ክሪስቶ ክሊየር ትሬኒንግ ነው ሲቲ ውስጥ ነው የተለያየሆን የሲፒአር የማንዋል ሃንድሊንግ ሜዲኬሽን ፕሮምፕቲንግ ስለመዲ በቃ ለ ሁሉ ትሬኒንግ ፕሮቫይድ የሚደረገውን ሁሉ እሰኞ እና ማክሰኞ እና በተለያየ ቀን በሚፈለግበት ቀን ትሬኒንግ አደርጋለሁ። አሁን በኮቪድ ሲመጣ ሁሉን ነገር ሪኦርጋናይዝ አድርኩኝ እና አሰብኩበት። ቆይ አሁን ያው በነርሲንግ ዲግሪ ያው የኬሚስትሪ የፊዚክስ ለየት ያለ ነው፣ ያው በሜዲካል ደግሞ ጠንከር ያለ ነው እና አስተማሪ ቀጠርኩኝ። የሃይድሮጂን ፕሮፌሽናል ነው ሃይድሮጂን ካምፓኒ ያለው እና ፊዚሲስት ነው እና ጋምቹ ኢንተርኔት ላይ አየሁኝ እና አስተማሪ ያስፈልገኛል ብዬ በሳምንት ሁለት ሁለት ሰዓት ቀጠርኩኝ። ቤት ይመጣል እና በቃ በዩኒት አርገን እየመጣ ያስተምረኛል። አሁን አንድ አራት ወር ከግማሽ ምናምን እየመጣ ያስተምረኝ ነበር። በተቀረብ ጊዜ ደግሞ መጽሐፎች ኦርገናይዝ አርጌ ኦፊስ ወርኬጄ ፕሪንት አርጌ በጊዜ ታይም ቴብል አርጌ ማጥናት ጀመርኩኝ እና በቃ ኮቪድ ለዛውም ረዳኝ ነገሮች እንዲያፋጥንልኝ። እና አሁን ኤግዛሙ በሀያ ስምንት ሴፕቴምበር ነው በዚህ ወር መጨረሻው ማለት ነው። እና እንደዚህ እያልኩኝ እያጠናው እያጠናው ራሴንም እያዘጋጀው ያው ሜዲቴሽንም ማድረግ አለው፣ በጸሎትም ነው እና በቃ ኤግዛሙ ኤኒዌይ ከባድ ኤግዛም ነው፣ ግን አንድ ነገር ካልሞከርከው አታውቀውም። ይሄንን እያጠናው እሱም እያስተማረኝ ሰኞና ዓርብ ይመጣ ነበር በሁለት ሁለት ሰዓት እያጠናን እና አሁን ተዘጋጅቻለሁ ማለት ነው። እንግዲህ በህይወት ላይ ስኬታማ ነገሮች እንዲኖሩሽ ከምታደርጊው ጥረት በተጨማሪ በአፍሪካ ኮሚኒቲ ውስጥ የህዝብ ግንኙነት ስራን ትሰራ ያለሽ እና ወደዚህ ቡድን እንዴት ብለሽ ተቀላቀልሽ? በተለይ ለኢትዮጵያን ኮሚኒቲ ምን የሚሰጠው ጥቅም አለ? እስቲ ስለሱ ነገሪን። ደግሞ በእኛ ኮሚኒቲ ውስጥ ጸገነት የምትባል በጣም የምንወዳት በቃ ቤተሰብ ነች ማለት ይቻላል። እና አስካለም የምትባል እና የኔን ዓላማ ከልጅነት ያውቃል የሚያውቃል ለም ሳድግ አይተውኛል። ሀሳቤን በወሬም ደረጃ እናወራ ምን ስንል ያዩን ነበር። እና ዩደብሊዌ ኢንቫይት ተደረግኩኝ። የሆነ ሴሽን ነበረ ኢሞሽናል ኢንቴሊጀንስ የሚባል ስሜትህን እንዴት አንድ ሰው ሳታበሳጭ፣ ሳትጎዳ መወያየት እንደምችል ማለት ነው። እና ኢንቫይት ተደርጌ ነበር። እና ሄድኩኝ እና ሳይ ዋው አልኩኝ። ለዛውም በትልቅ በአፍሪካን ኦርጋናይዜሽን ሆኖ የሚያደርጉት ነገር እንደዚህ ነበር። የፈለኩት ለምን ከሃይ ስኩል በኋላ ብዙ ወጣቶች ባየሁት ወደ ሌላ መንገድ ይሄዳሉ። ያው ወደ ድራገብ አለ፣ ጊዜ ማቃጠል አለ፣ ዩኒቨርሲቲ አለመሄድ፣ ላይፍ አለመመስረት እና የሚረዳም ሰው አልነበረም። እና ይህንን በስራዬ በሙያዬ እያየሁኝ ይገነዘብ ነበር እና እስቲ ቆይ እንዴት ነው ይሄንን ችግር ሪዞልቭ የምናደርገው እያልኩኝ አስብ ነበር። እና የዋናው ኦርጋናይዜሽን ኦርጋናይዜሽን ኦፍ አፍሪካን ኦርጋናይዜሽን ኦፍ ኮሚቴ ኢንብሊይ ነው ዶክተር ካርስ የምትባል ስታፍ መምበር ነበረች። እና እሷ ነበረች ሌክቸሩን የከፈተችው የዛን ጊዜ ማለት ነው። ከጨረስም በኋላ ስሜ ሰላም እባላለሁኝ፣ የኦፌትን ኮሚኒቲ ነኝ ያለሁት እና ጠቅነት ና አስካለች ኢንቫይት ያደረጉኝ በጣም ደስ ብሎኛል፣ ባየሁት ሴሚናር እስካሁን ድረስ እና የእኔ ስራ ያው በነርስ ነው። ይሄን ይሄን አኮምፕሊሽ አድርጌ ያለው እና ዶክተር ለመሆን ደግሞ አላማ አለኝ አልኳት። በጣም ፋንታስቲክ አለች። እንደዚህ አይነት ሰው መርዳት የምንፈልገው ዩ ደብሊውም ዶክተሮች አሉ እና እረዳሽ አለው። ብዙ ሰው አስታወቅሽ አለው። እንገናኝ ተባባልን። ከዛም በኋላ ላይ ኮቪድ ሲመጣ ቁጭ ብዬ ለብዙ ዓመት የጻፍኩት አንዳንድ ችግር ያየሁት ነበረ ለዳያስፖራ ማለት ነው ለኢትዮጵያም፣ ለኤርትራም ብቻ ሳይሆን ለሌላውም፣ ለአፍሪካም፣ ለተፈናቀሉት ከተወል ወርልድ ካንትሪ የመጡት ማለት ነው። እና ኦፊስ አፖይንትመንት አደረኩኝ ከሷ ጋር እና አንዳንድ ነገር ማናገርሽ ነገር ፈልጋለሁ ብዬ ተቀጣጠርን። ሄድኩኝ ኦፊሷ እና ከዛ በፊት ደውዬ የነበረ አውስትራሊያ ማለት ነው ዌብሳይት ላይ ይች የነበረ የሆነ ፕሮግራም እነሱ የጀመሩት እና ከዛ ፕሮጀክት ማኔጀር አለች እና የሰላም ይባላለሁ ከኢትዮጵያን ኮሚኒቲ ነው የምደውለው እና ያው በፊልዴ ነርስ ነኝ። ብዙ ነገር ያየሁት ነገር አለ በሕክምና ፊልድ ላይና ከመንግስት ጋር አድርገን የአፍሪካን ሊያይዘን ኦፊሰር ለመመደብ አስቤ ነበረ አልኳል። እና በጣም ደስ አላት ይሄማ በጣም ፋንታስቲክ አለች። እና ያው እንግዲህ አሁን ከአፍሪካን ኦርጋናይዜሽን ጋር ራሴን እየመሰረትኩኝ ነው እና ቦታዬን ሳውጥ አላማችን አላማችንን ከመሰረቱን በኋላ ለመገናኘት እና አብረን ለመስራት እፈልጋለሁ አልኳት። ብዙ ወጣቶቹ እዚህ ያሉት ራሳቸውን እንግዲህ አጥፍተዋል የራሳቸውን ላይፍ ማለት ነው፣ በጭንቀት በተለያየ ነገር በጣም ስላዘንኩኝ ይሄን እናገርኳትና በጣም በጣም ደስ ይላል ሰላም አለችኝ። እና ደውዪልኝ እንድንገናኝ እና ያው ፕሮጀክቶች እንድንጀምር አለችኝ። ከዛ ዶክተር ካስትን ካነጋገርኳት በኋላ ፕሮጀክቶች እንድንጀምር እፈልጋለሁ በተለይ ለወጣት ሴቶች ልጆች አሁን ያው ሰዓት ካረገዙ ወይም ድራገር ቪውስ እስር ቤት ለገቡም እንደዚህ አይነት ፕሮጀክቶች እንድንረዳቸው ያው ሁሉም ዩኒቨርሲቲ ለሁሉም ልጅ አይደለም። አንዳንዱ በስራ ብቻ ጠንክሮ መስራት የሚፈልግ ቢዝነስም አላማ ያለው ካለ ፕሮግራሞች ክሪኤት አድርገን ከመንግስት ጋር እንድንረዳቸው ብዬ አልኳት እና በጣም ደስ አላት። ከዛም በኋላ ላይ ከነሱ አብረው አወሩ ኤግዜኪቲቭ ቲም እና ስለ ነገረቻቸው ከዛ በጣም ደስ አላቸው። ሰፕራይዝ አደርጉኝ እና ያው የዚህ ካምፓኒ ዳይሬክተር ፐብሊክ ሪሌሽን እና ኢቨንት ኮኦርዲኔተር እንድትሆኝ እንፈልጋለን ብለው ነገሩኝ። እና በጣም ደስ አለኝ፣ በጣም አመሰግናለሁ። ያው እኔም በጣም ቢዚ ስለሆንኩኝ ግን እናንተ መስከረዳችን ድረስ እኔም ልረዳችሁ እችላለሁ ብዬ ተቀበልኩኝ። እና ቦታችንን ስራችንን ወረቀታችንን በደብልዩ ኤ መንበር ኦፍ ፓርላመንት ኮንግራቹሌት ተደርገን ትልቅ ያው ሚቲንግ ነበረ። እና ስራይና ቦታ የተመደበ ኦርጋናይዜሽን ኦፍ አፍሪካን ኮሚኒቲ ነው። እና በሁለት ሺህ አስራ ሁለት ነው የተመሰረተው። መንግስት ደግሞ ኮንጌት ያደረገው በሁለት ሺህ አስራ ሁለት ነው። እና የነሱ ዓላማ አሁን ሰፖርት ሰርቪስ አለ። በፕሬዘንት ለማድረግ ለሁሉም አፍሪካዊ እዚህ ላለው የተለያዩ ፕሮግራሞች አሉ አሁን ዊመን ኢን ሊደርሽፕ ኤሊድ ፕሮግራም ይባላል። ይሄ ፕሮግራም ደግሞ ከዩ ደብሊዩ ኤ ጋር ነው የተመሰረተው እና ሴቶችን ለማጠንከር የሊደርሽፕ ፕሮግራም ኢንትሮዲስ አድርጎ በስራ አላማቸው ወይም በኢንትረስት ባለንትን ሰርቲፊኬት ግራጅዌት አድርገ ይሰጠሃል። እና ስፖርት ኔትወርክ አለ የሚረዱህ ማለት ነው። እና ሌላም ደግሞ ለወጣት ልጆች ሪስክ ለሆኑ ማለት ነው አሁን ድራግ ቢስ አለ ስለ ሴክሹዋል ኤዱኬሽን አለ እስር ቤትም ለገቡት፣ እነሱንም ለመርዳት በዛ ለማውጣት ስራ እንዲያገኙ እንዲማሩ ማለት እንደዛ አይነት ፕሮግራሞች አሉ። ሜንቶርሺፕ ፕሮግራም ኢንክሉድ ያደርጋሉ። ይህም ተከፍሎ ነው፣ ራሳቸው ከፍሎ ከመንግስት ተወያይተው ይህንም ፕሮቫይድ ያደርጋሉ። አሁን ራሱ በኮቪድ ከመጣ በኋላ ኮቪድ ሪሊፍ ፕሮግራም ጀምረው ነበረ፣ በተለይ ለተማሪዎች ወይም ስራቸውን ላጡት ምግብ ፋይናንሽል ሰፖርት ፕሮቫይድ ያደረጉ ነበረ ለሁሉም አፍሪካዊና። እስቲ ቆይ እኔ እንግዲህ ባበሻነቴ ምን መርዳት እችላለሁ የራሴን ወገን አልኩኝ። ኦኬ፣ ወጣቱን ከረዳን በኋላ እናት አባቶቻችን ደግሞ እድሜያቸው ከፍ እያለ እየሄደ ነው አልኩኝ። እነሱም ሰፖርት ያስፈልጋቸዋል። እኔ ደግሞ ያው ባሳለፍኩት በህክምና ኤክስፔሪንስ የእናትና አባቴን ሕክምና እኔ ነኝ የምከታተለው አባቴም ትንሽ ብድካም እንትን ብሎት ነበር፣ እና ቀጠሮውን ሁሉ እኔ ነበር የምከታተለው። አፖይንትመንት ከሱ ጋር ሄዳለሁኝ ሆስፒታል፣ ሁሉ ከዶክተሮች ጋር እኔ ነበር የምወያየው። እና እስኪ ቆይ አልኩኝ፣ ሌላውስ? አልኩኝ ሌላ ወገኝ። ስለዚህ የማያውቅ ወይም የራሳቸው ልጆች የሚረዷቸው ከሌለ ዲፓርትመንት ኦፍ ሄልት ጋር አብረን ትንሽ ሰርቪሶች ፕሮቫይድ ካረግን አትሊስት ሄዶ እንዴት ነው ሰላም ናቸው ወይ ቤት ብሎ የሚያይ ያስፈልጋል። ለምን እኛ ወጣት ሆነን ሳክሰስፉል ሆነን በትምህርት በስራ ሌላ ቦታ ከተመደበን ከሄድን እናት አባቶቻችን ማን ነው እነሱ የሚያያቸው? በጤናቸው ስ ጉዳይ ማን ነው የሚጠብቃቸው ብዬ አሰብኩኝ። ብዙ ስራ አለ። በብዙ አይነት መንገድ ይሄን ታክል ማድረግ እችላለሁ ብዬ አሰብኩኝ። እና በዚህ መሰረት የተጀመረው እሱ አሁን የኢትዮጵያን ኮሚኒቲ አለ የኤርትራም ኮሚኒቲ አለ ለሁሉም ብዬ ነው ሬፕሬዘንት ማድረግ የምፈልገዋል የራስሽን ኮሚኒቲ ለማገልገል የምታስቢያቸው ነገሮች ካሉ መጀመሪያውኑ እንደ ቮለንቲር ነው የጀመርኩት ለምን ይሄንን ስራ ከልብህ ወደኸው ለጥሩ ዓላማ ስታስበው ነው ሌላም ብር የሚሳስብልህ እና ብዙ ሰው ተዋወቅኩኝ አሁን ራሱ ይሄን ሁሉ ፕሮግራም እንዲሳካ ያደረጉት ዩ ፖሊስ ዩ ሎቸሪ ዌስት HealthWay, Office of Multicultural and Interactive Services, and of One Air that i to ደግ ነገር ጥሩ ነገር አንድ ሰው ሲያረግ እግዚአብሔር ነው የሚከፍለ የድክመቱ ጉዳይ ይሄንን ለማስተካከል ለዛው በረከት አምጥቷል ማለት ነው። እና እጅግ በጣም ደስ ብሎኛል። ብዙ ሰው ተዋወቅኩኝ፣ በመንግስት ደረጃ እና እሳስበው ወገን የሚረዳ ጉዳይ ነው አልኩኝ። እና ታይም ቴብልን እስኬጁል እያረግኩኝ በወር እና በቅጣቶች ፕላን እያረግኩኝ እሄዳለሁ ማለት ነው። እና እስካሁን ድረስ በጣም ተሳክቷል፣ እጅግ ደስ ብሎኛል። እነሱም በጣም ሰፖርት ያደርግኛል እና በቲም ወርክ ነው የምንሰራው። ከልብ የምለው የኔ ወገኖች በዲያስፖራ እዚህም ውጭ ሀገርም ቢሆን እኛ በአበሻነታችን በጣም ጎበዝን፣ ጭንቅላት አለን። በእምነትና በህብረተሰብ ትንሽ ብንለያይ ብዙ ነገሮች አሉ አብረን አንድ ሆነን መስራት የምንችልበት እና እኔ ደግሞ በሕክምና ውስጥ ለማስተማር ሕክምና ስታስተምር ደግሞ ሕክምና ብቻ አይደለም ያው ኢሞሽናል ኢንቴሊጀንስ ማለት እንዴት ተከባብረ በአንድ ችግር ላይ ተወያይተ ያው በቃ በእንግሊዘኛ ምን ይሉታል አግሪ ቱ ዲስአግሪ ማለት ነው። እና ተከባብረን እንድንረዳዳ ያ ደግሞ ለስራም ለመመስረት ስራም ላሌለው የቋንቋ ችግር ካለው የተለያዩ ነገሮች አሉ፣ የተለያዩ ሰርቪሶች አሉ ግን አንድ ሰው ሄዶ ይሄንን ሁሉ ኔትወርክ ቢልድ አድርጎና ኢንተርፐርሰናል ሪሌሽንሽፕ ያስፈልጋል። አሁን ብዙ ስፖንሰሮች አሉ እኛንም መርዳት የሚፈልጉ ግን፣ አንድ ሰው ድምጽ መሆን ያስፈልጋል፣ ኮንፊደንስ ያስፈልጋል። እና የኔ ዓላማ ጀስት በህክምና ሳይሆን ለማስተማር ነው። አሁን ብዙ እጥረት ያለው ልጆች ከሀይ ስኩል ሲጨርሱ አሁን ሲቪ ቢልዲንግ አለ ሬዝሜ፣ እሱን በትክክል ለማስተማር ለኢንተርቪው ፕሪፔር ለማድረግ ከዲፓርትመንት ኦፍ ሄልት እና ዲፓርትመንት ኦፍ ኤዱኬሽን አብሮ እነሱ ጋር ተገናኝቼ ስራ መመስረት እና ከሴንተር ሊንክ ጋር ደግሞ ጆብ ሲከር አሁን ጆብ ሲከር ኬፐር አለ እና ጆብ ሲከር እና ለእንደዚህ አይነት ፕሮግራሞች ቤት ሆነው ለእንደዚህ አይነት ሰርቪሶች የማያውቁ በቃ አብሮ ህብረተሰብን ይዞ ለመርዳት አላማዬ ይሄ ነው። እና ሜዲካል ሴንተሮች ፋርማሲዎች እዚህም ለመክፈት እና በኋላ ደግሞ ሀገርን ለመርዳት ለሕክምና ደረጃ ማለት ነው። ይሄ ነው የወደ አስር ሀያ ዓመት ቪዥኔ እግዚአብሔር ሲያሳካልኝ ማለት ነው። የአንቺ የወት ተመክሮ ለወጣቶች ይበልጥ ተነሳሽነትን የሚፈጥር አስተማሪ ነው። እዚህም በተመለከተ በተለይ ወጣቶችን ጠንካራ እንዲሆኑ በአላማቸው የሚፈልጉትን አሳክተው እንዲኖሩ የምታስተምሪያቸው የምታስተላለፊው ነገር ካለ ስለሱ ነገር በጥንካሬ በትዕግስት እና ተስፋን አለመቁረጥ ማለት ነው። ሁሉም ጊዜና ሰዓት አለው፣ ግን ወገን ያስፈልጋል። ብቻህን መሄድ አትችልም። ሰው ያስፈልጋል። ጎን ሰው ታወቅ ያስፈልጋል። እና ሰፖርት ሰርቪሶች አሉ። መንግስት ደግሞ እኛን ለመርዳት በጣም ነው የሚጥሩት። አሁን የተለያዩ ኢቬንቶች ተጠርቼ ሄጃለሁ። እና ሳይ የራሳችንም እጥረት እጥረታችንን አውቀን እንድንረዳ ያንን በር ለመክፈት ያስፈልጋል። እና ወጣቶቹ እዚህ ብቻቸውን ብዙ ሰርቪሶች ጀምረዋል። እና ሳይ እኔስ ለምን አልረዳቸውም? ሰው አለ አለልን እንዲሉ ማለት ነው። እና አንድ ሰው ድምጽ ያስፈልጋል አባባል የገባ እና ይህንን ጥንካሬ እንዲሰጥ በስራ በፕሮግራሞች ዩኒቨርሲቲም ከሆነ ኬፍም ከሆነ በቃ በፈለጉት ደረጃ ብቻ አዳምጬ የሚፈለገውን ለመወጣት ነው የፈለግኩት ማለት ነው። አላማዬ ይሄ ነው። ጥንካሬ ያስፈልጋል። ህብረተሰብ ደግሞ አንድ ስንሆን ራሱ በጣም ክሩሻል ነው ማለት እችላለሁ። ብዙ ችግሮች አለ፣ ሁሉም በራሱ ቤት ያለና የኛም ካልቸር እና ትራዲሽን ትንሽ ለየት ያለ ነው። ስሜትህን እንደዚህ ተሰምቶኛል፣ ይሄንን እንፈልጋለሁ ብለን ለማውራት ትንሽ ይከብዳል እና ያው በኮንፊደንሻል ችግር ያለው ነገር ሰው ካለ እነዚህን ፕሮግራሞች ዲዛይን አድርገን ክሪኤት አድርገን በር እንዲከፍት ነው። እና በቃ በትዕግስት በትምህርት ነው ያሰቡት ለማስተማር ማለት ነው። እና እኔንም ብዙ የሚያውቀኝ በዳብሊው ከተማ ያውቃል እንዴት ጠንካራ ሰው እንደሆንኩኝ። እና በስራና በኤግዛምፕል ነው መሄድ የምፈልገው ነው፣ ወሬ ብቻ ሳይሆን አንድ ሰው ጥንካሬውን የምታውቀው ያሳለፈውን ስታይ ነው። ለነበረን ቆይታ በጣም አመሰግናለሁ ሰላማዊት። በዚህ አጋጣሚ የማስተላልፈው ሀሳብ አለኝ። የምትዩ ነገር ካለ እድል ልስጥሽ። መጀመሪያ እንግዲህ አንትላ እንፈልጋለው ኤስቤስ ራሱ እኔንም አቅርቡ ድምፅ እንዲሰማ ስለፈቀዳችልኝ አመሰግናለሁ እና ኦፍኮርስ ፈርስት ን ፎርሞስት ያው ኦርጋናይዜሽን ኦፍ አፍሪካን ለማመስገን የምፈልገው እነሱ በእኔ ተማምነው ይሄንን ፖዚሽን ስለሰጥኝ እና ለሌላውም ድምፅ እንድሆን እና ያው የኔን ራዕይ በተግባር ለማድረግ ስለፈቀዱልኝ አመሰግናለሁ እና ሌላም ብዙ ስፖንሰሮች አለን። ዋናዎቹን ስወስተን አውስትራሊያ፣ ያው ዩኤም ሎትሪ ዌስት፣ ሄልት ዌይ፣ ኦፊስ ኦፍ ማልቲካልቸር ኢንተራክሽን ሰርቪስስ ሪቮማሮ እና ሌላም ብዙ ስፖንሰሮች አለ። እስካሁን ድረስ የረዱን ማመስገን የምፈልግ የዋናው ኦስትራሊያን ጋቨርንመንት ነው። ማመሰግን የምፈልገው ይሄን ሁሉ ስለረዱን እዚህ ደረጃ ራሱን እንድንደርስ የፈቀዱልን፣ በስፖንሰርሺፕ ይሁን በእርዳታ ይሁን በሁሉ ነገር እነሱን ማመስገን ይፈልጋለው እና አንድ ነገር ደግሞ ከዶክተር ደይብል ሚካኤል ጋር ከዩ ሳወራ ነበረ ከዶክተር አብይ ጋር ሆኜ ኢትዮጵያ ውስጥ የኢትዮጵያን ኤምባሲ ጋር ዩ ደብሊው ኤ ፋኩልቲ ለመክፈት ዓላማ አለኝ። እዛው ለኢትዮጵያም ትምህርት እንድንጀምር ማለት ነው ያሰብኩት፣ እንግዲህ ከዩኒቨርሲቲ ኦፍ ዌስተርን አውስትራሊያ ከዛ ፋኩልቲ ከፍተን። ፋኩልቲ ማለት አሁን እንግዲህ በትንሽ ነው የሚጀመረው ሁሉም ነገር፣ ትንሽ ኦፊስ ከፍተን ያው ለኢትዮጵያ ተማሪዎች በር እንድንከፍት ለትምህርት እና ኤክስቼንጅ ፕሮግራም፣ አሁን እዚህ ለሚማሩት ወደ ኢትዮጵያ ሄደው እዛ የእኛን ካልቸር የእኛን ትምህርት ኤክስፔሪንስ እንዲያደርጉ ማለት ነው እና ኢትዮጵያ ውስጥም ላሉት በትምህርት ደረጃ በተለያየ ትምህርቶች እንድናሰፋው ማለት ነው እና ዶክተር ከዶክተር አብይ ጋር ይሄንን ፈቅዶልን እንደዚህ አይነት ፕሮግራሞች ብንመሰርት በጣም ደስ ይለናል እና የተለያየ ትምህርት ይኖራል ያም እንግዲህ ከዋና ከዶክተሮች ጋር ከተነጋገርኩኝ በኋላ ነው የእነሱን አላማ ካወቅኩኝ በኋላ በተግባር ማድረግ የምንችለው ግን በጣም ትልቅ ኦፖርቹኒቲዎች አሉ። እኔም እስከዚህ ድረስ እንደዚህ የሄድኩት ለትምህርት ያክል ማለት ነው። በሕክምና ብቻ ፊልድ ሳይሆን ትምህርት የተለያየ ትምህርት ያስፈልገናል ለኢትዮጵያም፣ ለሚያድጉትም አሁን ለወጣቶቹም። በትምህርት ነው ሁሉም ነገር የምንረዳው፣ የምንስማማው፣ የምንከባበረውም በትምህርት ነው። ይሄ ፕሮጀክትም አለ ለሚመጣው ያሰብነው ማለት ነው። የኔም ኤግዛም ሀያ ስምንት ስለሆነ ከዶክተሩ ጋር ከተነጋገርኩኝ በኋላ እሱን ሰማሁት ፍላጎቱን። አሁንም ራሱ የጀመሩት ፕሮጀክቶችን አዳመጥኩት እና ኖት ሲያስኩኝ እና አሁን ያው እዚህም ጓደኛ አለን ሙሉጌታ የሚባል እሱ ደግሞ ኢንጂኒር ነው እዚህ እና ኢትዮጵያ ውስጥ በጣም አክቲቭ ነው ኢትዮጵያን ለመርዳት በአባይም ጉዳይ እና በተለያየ መንገድ ማለት ነው። እና የሆነ ልጅ አስተዋወቀኝ ግዛቸው የሚባል እሱ ደግሞ ካምብራ ነው የሚሰራው ኢትዮጵያን ኤምባሲ ውስጥ ማለት ነው። እና ደውሎልኝ ነበር ስለ ሀገር ጉዳይ ስለ በቃ ስለ ሁሉ ነገር። እና እኛን ከኛ ጋር ብትሰሪ ደስ ይለናል ያንችንም ሀሳብ መስማት እንፈልጋለን ብሎኝ ተዋወቅኩኝ እሱን በስልክ ላይ ማለት ነው። እና ያው እንግዲህ መጀመሪያ ሰው እስከማውቅ ድረስ የምተማመንበትም እኔንም ሀሳባችንን አንድ ሆነው እንድንረጋዳ ያው እየመሰረት ወይ ነው እዚህም የደረስኩት። እንደዚህ አይነት እናትና አባት ቤተሰብ ስላለኝ እኔንም ጠንክሬ እንደዚህ እንዲረዳኝ እና በቃ አጠገቤ ሆነው በአላማዬም በራእይም እንደዚህ እንዲደርስ ያደረጉት መጀመሪያ ምስጋና የምሰጠው ለነሱ ነው። እግዚአብሔርም እነሱን መርጦ ለእኔ እናትናባት እንዲሆኑ እኔም እነሱን እንዳኮራቸው ነው ይሄ ሁሉ የምደክመው። እነሱ ብዙ ነገር አሳልፈዋል፣ በጦርነትም ከሱዳን ከኤርትራ የነሱን ቤተሰቦች በጦርነት ያለፉም አሉ እና ይሄ ሁሉ የምደክመው ለነሱ ውፋይ ብለው ደስታ እንዲሆናቸው ለልጆች ወይም ለልጆች ልጆችም ለወገን ሌላውም፣ እናት አባት ልጆቹ በእኔ ደረጃ ባይሆኑ አትሌት ሰላም አለች ብለው ሰላም ጋር ሄዱ፣ እሷ ትረዳለች እንዲሉ በቃ ከዛ ደስታ ሌላ የምፈልገው ምንም የለም እና እናት አባት በጣም እንትን ነው።